the voice of America. ለኢትዮጵያ የመንግስት ሰራተኛ ሴቶች የሚሰጠው የወሊድ ፈቃድ ሶስት ወር የነበረው አራት ወር እንዲሆን ተራዝሟል። ለመንግስትም ሆነ ለግል ድርጅቶች ተቀጣሪዎች የወሊድ ፈቃድ ስድስት ወር እንዲሆን ኢንተርኔት ላይ እና በየዌብሳይቱ ስትሟገት የቆየችውን ወይዘሮ ሮዝ መስቲካን የሴቶችና የቤተሰብ ፕሮግራም አዘጋጅ ቆንጅታዬ አነጋግራታለች። ሮዝ ስለ ጊዜሽ በጣም አድርጌ ያመሰግናለሁ። እንግዲህ በጣም ነው የማመሰግነው ስለ ጋብዝሽኝ። ትሟገችለት የቆየሽው አንድ ተልዕኮሽ ፍሬ ያፈራ ይመስላል እና ከዛ በተያያዘ ነው ላነጋግርሽ የፈለግኩት ካለሽበት ከኒው ደልሂ። ያው እንግዲህ እኛም የኢትዮጵያን አዲስ አመት ስንቀበል መጀመሪያ የሰማነው ዜና ነበር፣ አስደሳች ዜና። የተወካዮች ምክር ቤት ልክ የመንግስት ሰራተኞች ለሆኑ የወሊድ ፈቃድ ይሻሻላል የሚለው ለአዲሱ አመት ለእኛም ለሁለት ሺህ አስር አስደሳች አመት አድርጎ ነበር የጀመረው ከዛ በህዳር ወር ላይ ደግሞ ጸደቀና ለመንግስት ሰራተኞች በሙሉ አራት ወር የወሊድ ፈቃድ እንዲያገኙ ሆነና ይሄ ነበረ እና የጀመርኩት ደግሞ እኔ ከሁለት አመት በፊት፣ ሁለት አመት ከምናምን ሆኗል በፊት ተጨማሪው ወሊድ ፈቃድ ለእናቶች ያስፈልጋል እሚል ነበረ። ያው እንደነገርኩሽ ምን ሰራ ላይ ነበርኩኝ፣ ግን ከዛ በወሊድ ነው ስራዬን ያቆምኩትና ስራ ማጣት ህልምሽን መድረስ ትፈልጊበትን ቦታ ታውቂዋለሽ እሱም ማጣት እንደገና ልጅሽ ደግሞ ማሳደግ ትፈልጊያለሽ በሰላም በጤና እዚህ መሀል ሆኖ አንድ ምርጫ መምረጥ አለብሽ የግድ እና ሰራተኞች፣ ሌሎች ሴቶች በዚህ መሀል ውስጥ እንደሚገቡ እኔም ደርሶብኝ ስላየሁት ከዛ ስቀመጥ ደግሞ ምናልባት ተጨማሪ ወሊድ ፈቃድ ቢኖረን የእኔ ጥያቄ እንኳን የነበረው ያው ስድስት ወሊድ ፈቃድ ቢያገኙ ሰራተኞች ከዛ ደግሞ በየመ መሰለኝ መንግስት መቻቤቱ በየግል ድርጅት ሁሉ የህጻናት ማቆያ ቢቋቋም ሰላማዊ የሆነ እናትነት ጤናማ ልጆች ለሀገራችን ለማፍራት እንችላለን። ሴቶችም ከስራ የመውጣት እድላቸው ይቀንሳል። አሁን በጣም ብዙ ሴቶች ከስራ እየተፈናቀሉ ነው። ልጆቻቸውን የሚዝላቸው ያጣሉ። ከሁለት አንድ ያው የግድ መምረጥ እየሆነ መጣና፣ ወይ ከስራ ወይ ልጆች ከማሳደግ ከልጆችሽ፣ እና ልጆቹም በመሀል እየተንገላቱ እንደምታውቂው ከተማ ውስጥ አሁን ሰራተኛ በጣም ችግር አለ። አንደኛ ያገኘሽ ሰራተኛ አይዘልቅልሽም። ለአንድ ወር እንዲሆን ይችላል፣ አስራ አምስት ቀንም ይሆናል የሚቀመጡት። ሁለተኛ ገንዘቡም በጣም ውድ ነው እና ህጻናቶቹ ላይ በትንሹ እንኳን በወር ሁለት ሰራተኛ ሁሉ ሊቀያየርባቸው ይችላል። እድለኛ ካልሆኑ ጥሩ ሰው ካልገጠማቸው እና ጤናማ ልጅ የማሳደግ ነገሩም አደጋ ላይ ነው። እንግዲህ የአንድ ሀገር ህልውና የሚረጋገጠው ጤናማ ተተኪ ትውልድ ሲኖረን ነው። አደለም? ልክ ነው። ስለዚህ ተጨማሪው ልጅ ፈቃድ በዚህ ምክንያት ያስፈልጋል የሚል ነበረ ዘመቻዬ። እግዚአብሔር ይመስገን ደስ የሚል ዜና ሰምተናል። እንግዲህ የእኔን ዘመቻ ሰምተው ነው አልልም። አሁን ግን እኔ መስራቴን ሁሉ ያወቅኩት ቤቴ ውስጥ ሆኜ ነው። እንግዲህ እነዚህ ዘመቻ በማህበራዊ ድረገጽ ሲያደርግ የነበረው ልክ ዜናው ሲሰማ እና ከሰው የሚመጣውን ሪስፖንስ ሳየው ነው ምናልባት ይሄ ነገር ተሰምቶ ነበር እንዴ የሚለውን ሀሳብ ይመጣልኝና ዜና ነው። እዚህ አይነት የሰማ ነው። ስለዚህ ህጉ በምክር ቤት አልፎ መጨረሻ ደረጃ እስከሚጸድቅ ድረስ አንቺ የበኩልሽን ስትሟገች ነበር እንጂ እኔ ያደረግኩት ዘመቻ ይሄን ያህል ውጤት ያመጣል ብለሽ አልገመትሽም ነበር። አዎ እኔ እንግዲህ አሁን ከቤት የመውጣት እድል የለኝም አይደል? አሁን አራተኛ ልጅ የወለድኩት ሰባት ወር አንድ ልጄ ትልቁ ስምንት አመቱ ነው እና ልጆችን በማሳደግ ላይ እንግዲህ ተጠምጄ አለው። ድምጻቸው ይሰማል አሁን አዎ አዎ፣ እነሱን ራሱ አሁን ሌላ ክፍል ውስጥ ገብቼ ነው እና የማናገርሽ በጣም ከባድ ስራ ነው ልጅ ማሳደግ። ትክክል ነው። በዛ ላይ ደግሞ እኔም ወጥቼ በጋዜጠኝነት የተመራኩት እና ስራ የሚሰራም ደግሞ ደስ ይለኛል፣ ይናፍቀኛል። እና ይህን ሁሉ እንዴት ማጣጣም ይቻላል በሚል ሀሳብ ስለሆነ ይህን ነገር የጀመርኩት ያው ቤቴ ቁጭ ብዬ እስኪ የራሴን የበኩሌን ነገር ላድርግ። ላይሰማ ይችላል፣ ላይታወቅ ይችላል። ግን ሳልሞክር እንዲሁ ፈልጌው ከምቀር ልሞክረው። እንዲያውም የተጨማሪ ልጅ ፈቃድ ዘመቻ እንደ ሎጎ መሪ ቃል አለችኝ እና እሷም እንደምትለው ለውጥ እንደ ዋዛ አይመጣም፣ ግን እንደ ዋዛ ይጀመራል ምትል መሪ ቃል አለችኝ እና እንደ ዋዛ ነው የጀመርኩት። እንደ ቢሆን ሁሉም ድንገት የተጀመረ ነው እና እለት እለት ግን ያለማቋረጥ ነው። ከሁለት አመት በላይ ያለማቋረጥ በዚህ ጉዳይ ላይ እጽፋለሁ፣ ቪዲዮ መልዕክቶችን አስተላልፋለሁ፣ ጠቃሚ መልዕክቶችንም እንዲሽር አደርጋለሁ እና በደንብ ደርሷል ብዬ ለማለት ምንም ማረጋገጫ ስላልነበረኝ በቃ እንዲሁ እየሰራ መስራትን ብቻ ነበረ ማቀው። ልክ ዜና ሲሰማና ዜናውን ፖስት ሳደርገው ግን የሰውን ሪስፖንስ የመጣውን ሳይ በደንብ ሰው ጋር የደረሰ እንደነበረ፣ ሰው የሰማው እንደነበረ ማረጋገጥ ቻልኩኝ። ትልቅ ነገር ነው። እንኳን ደስ ያለሽ። እንዴት ነበረ በዚህ ባለፉት ሁለት አመታት በዚህ ጉዳይ ላይ ዘመቻሽን ስታካሂጂ፣ ከሴቶች ከጠቅላላው ከህዝቡ መቼም ልጆችን የማሳደግ እና ተያያዥ ችግሮች የሴቶች ብቻ ስላልሆኑ በአጠቃላይ ከህብረተሰብ የምታገኙ ምላሽ እንዴት ነበረ? የሚገርምሽ የመጀመሪያ አመት ላይ ከሁለቱም ጎን ማለት ይችላለሁ ተቃውሞ ነበረ ይመጣ የነበረው ማለት ምን ነካሽ? ተቃውሞ ማለት ሀገሪቱን የሀገሪቱን ኢኮኖሚ እያወቅሽ ድህነት ነው እና እንደዚያ አይነት ነገር አፎርድ አናደረግም። ስለዚህ እንዴት እንደዛ ይባላል ፖፑሌሽን ይጨምራል። ሴቶቹ ከስራ ውጭ ልታደርጊያቸው ነው። ሶስት ወር አንሰው ወይ በቂ ነው ምን ያደርጋል? ከሴቶቹ ደግሞ እንዴ ከሶስት ወር በላይ ደግሞ እንዴት እንቀመጣለን? እንደዚህ አይነት ነገሮች ነበሩ፣ መጀመሪያ ምስል ላይ ይመጡ። ሌላው በሌላ በኩል ደግሞ የትም የማይደርስ ነው ይሄ በማህበራዊ ድረ ገጽ የሚጀመሩ ነገሮች የትም የማይደርስ ነገሮች ናቸው እና አትልፊ የሚል እንደዚህ ተስፋ አስቆራጭ ነገሮች ነበሩ። ቀስ በቀስ ግን እየተሻሻለ መጣ። ምክንያቱም በዚህ ነው ባላልም የሚመጡ መልዕክቶች ተስፋ የሚሰጡ ምናልባት እኔም ባለማቋረጥ መስራቴም አንድ ነገር አንድ ተጽዕኖ ፈጥሮ ሊሆን ይችላል። ከሴቶቹ ልቅ ወንዶች የተሻለ መልስ አላቸው ያስፈልጋቸዋል፣ ማረፍ አለባቸው፣ ልጆቻችን በትክክል ማደግ አለባቸው የሚል መልካም ነገር አለ። በሌላ በኩል ከሴቶቹ ደግሞ እንደዛው ጥሩ ፖዘቲቭ የሆነ ነገር ቢኖረውም ስራ እናጣለን የሚቀጥረን አይኖርም። አሁን ትክክል በጣም ወሳኝ የሆነ በሁለቱም በኩል የምናገኝ የስራ የማጣትና ያለማጣት ነው። ቤት ውስጥ ልንቀመጥ ነው ወይ ደግሞ ቀጣሪ አናገኝም። ወሊድ ፈቃድ ይኖራቸዋል በሚል ያባርሩናል። እንደዚህ እንደዚህ አይነት ነገሮች ናቸው። የወሊድ ፈቃድ ይጠይቃሉ በሚል ተብሎ ገና ለገና እና ህልም ተፈርቶ አይተኛ አይታደርም እንደሚባለው አይነት ነገር ነው። ወደ ፈቃዱ ይገኙና ከዛ በኋላ ደግሞ እሱ ኢሹ ሆኖ ደግሞ ማድረግ ያለብን ነገር ደግሞ እናደርጋለን።